ጅቡቲ ቴህራን በሚገኘው የሳኡዲ አረቢያ ኤምባሲ ላይ የደረሰውን ጥቃት ተከትሎ ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት አቋርጣለች። ጅቡቲ በውጭ ጉዳይ ሚኒስቴርና በዓለም አቀፍ ትብብር ቃል አቀባይዋ በኩል ትላንት ባወጣችው መግለጫ የመንግሥቱ ቃል አቀባይ በቴህራንና በማሻድ የደረሱትን ጥቃቶች በከፍተኛ ደረጃ አውግዟል ብሏል። ኢራን ዓለም አቀፍ ዲፕሎማሲያዊ ግዴታዎቿን ማክበር ይጠበቅበታል ሲልም መግለጫው አክሏል። በተያያዘ ዜና የሶማሊያ መንግስትም ከ20 ዓመታት የእርስ በርስ ጦርነት በማገገም ላይ የምትገኘውን ሀገር ጸጥታ ለማደፍረስ ትሞክራለች ሲል በመግለጽ ከኢራን ጋር ዲፕሎማሲያዊ ግንኙነቱን ማቋረጡን አስታውቋል። ከውጭ ጉዳይ መስሪያ ቤቱ ትላንት የወጣው መግለጫም ሶማሊያ ተጠባባቂ አምባሳደሯን ከኢራን ጠርታለች፣ የኢራን ዲፕሎማቶችም ሶማሊያን በ72 ሰዓት ውስጥ ለቀው እንዲወጡ ታዘዋል ይላል። የኢራን ኤምባሲና ሞቃዲሾ የሚገኘው ኢማም ሆሜኒ የተባለው የረድ ድርጅት ከመንግስቱ እውቅና ውጪ በየጊዜው ገጠሩን እየጎበኙ በየመን ሊባኖስና ኢራቅ እንደሚያደርጉት ሁሉ በሶማሊያም ታጣቂ ቡድኖችን ለማቋቋም ሞክረዋል ሲል መግለጫው አብራርቷል። የሶማሊያ ጸጥታ ኃይሎች ባለፈው ወር ሞቃዲሾ ውስጥ የሺዓ ሙስሊሞችን እምነት ለማስፋፋት የሞከሩ ሁለት ኢራናውያን ይዘው ማሰራቸውን ማሰራቸው ይታወሳል። ኢራን ክሱን መሰረተ ቢስ ስትል አትቀበልም።